13 ዓመተ ምህረት የጋቢና ፕሮግራማችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ መተላለፉን ጀምሯል። ሰላም ጤና ይስጥልኝ እንደምን አምሽታችኋል። ዛሬም እንደተለመደው ለእናንተ ያላቸውን ፕሮግራሞች አሰናርተን አብረናችሁን እናመሽ ተዘጋጅተናል። ከነዚህ መሀል የህይወት ክህሎትና የአመራር ልቀት የሚያስረዳ መጽሐፍ ያሳተሙ አንድ ምሁር ጋብዘናል። በመንግስት ደረጃ ብቻ ያለ መሪ አይደለም፣ ሁላችንም ባለንበት መሪ ነን። ሊዲንግ ዊዝ ሀርት የተሰኘ መጽሐፍ ደራሲ ዶክተር የኔ አሰግድ ከተናገሩት የተቀድሚ ጨባውን እየሰማችሁት የምሽቱ እንግዳችን ናቸው። አሁን በተለይ በአገራችንም ባለው ሁኔታ ውስጥ ስመለከተው በተለይ በአርቲስቶች ላይ ሁላችንም አንድ ነው። ሁላችንም አሁን ደግሞ የሰማችሁት የስነ ጥበብ ባለሙያ የሆነችውን የእናት ፋንታ አባተን ነው። የሰዓሊያንን ብቃት ለማጎልበት እያደረገች ባለችው እንቅስቃሴ ዙሪያ ለመወያየት እንግዳ አድርገን ጋብዘናታል። ምሽቱን ከእኛ ጋር ካሳለፋችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያቸውን ማመሻው ስመኝሽ የቆየ ነኝ። በቅንብሩ ኤልያስ አስማረ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ልታሰማን ኤደን ገረመው ተዘጋጅታ እየጠበቀችን ነው። the aiden አድማጮች በድጋሚ እንደምናመሽታችኋል። የተባበሩት መንግስታት የስደተኞች ኮሚሽን ኤርትራውያን ስደተኞች ወደሚገኙባቸው በኢትዮጵያ ትግራይ ክልል ወዳሉ ሁለት የመጠለያ ጣቢያዎች ውስጥ መግባት መቻሉን ትላንት ጄኔቭ ላይ በተሰጠው ጋዜጣዊ መግለጫ አስታውቋል። መግለጫውን የሰጡት የኮሚሽኑ ቃል አቀባይ ቦሪስ ቼሽርኮቭ ናቸው። ይሁን እንጂ ኮሚሽኑ የአካባቢው ጸጥታ ሁኔታ አሁንም ያልተረጋጋ መሆኑን ገልጾ ስደተኞቹ በችግር ላይ መሆናቸውን አመላክቷል። ድርጅቱ አያይዞም በአማራና አፋር ክልል በተቀሰቀሰ ት የተፈናቀሉት አዳዲስ ስደተኞች ሁኔታም ያሳሰበው መሆኑንም አስታውቋል። በኢትዮጵያ ሶስተኛው ዙር የኮቪድ-19 ማዕበል መነሳቱን የጤና ሚኒስቴር አስታወቀ። በተለይ ከሁለት ሳምንታት ወዲህ የቫይረሱ የስርጭት መጠን በፍጥነት እያሻቀበ መሆኑንም የሚኒስቴር መስሪያ ቤቱ ጠቁማል። በዚህ በሶስተኛው ማዕበል እየታየ ያለው በዓለም በቅርብ ጊዜ እየተስፋፋ የመጣው ዴልታ የተሰኘው የኮቪድ-19 ቫይረስ ዝርያ ስለመሆኑና አለመሆኑ ግን ገና ጥናት እየተካሄደ ነው ሲሉ የጤና ሚኒስቴር የኮሚኒኬሽን ዳይሬክተር ዶክተር ተ ገኔ ረጋሳ ለአሜሪካ ድምጽ ገልጸዋል። ባዶ የሆኑና የነበሩ የጤና ተቋማት ተመልሰው በቫይረሱ ተጠቂዎች መሙላት መጀመራቸውን ዶክተር ተገኔ ኤካ ኮተቤ ሆስፒታልን በምሳሌነት አንስተው ገልጸዋል። የጤና ሚኒስቴር ሕብረተሰቡ ተገቢውን ጥንቃቄ ማድረግ እንዳለበትም ጥሪ አቅርበዋል። ዛምቢያ ነገ ሐሙስ ምርጫ ታካሂዳለች። ይሄ ምርጫ በአፍሪካ አህጉር በተረጋጋ ዴሞክራሲያዊ ስርዓታቸው ቁንጮ ከሆኑት ሀገራቶች ተርታ የሆነችውን ዛምቢያን እየፈተነ ይገኛል። የሀገሪቱ ፕሬዚዳንት ኤድጋር ሉንጎ በድጋ ድጋሜ ለመመረጥ በእጩነት ቀርበዋል። ከሌላው እጩ ከአንጋፋው የተቃዋሚ ፓርቲ መሪ ሀካዩንዴ ሂቺሌማ ጋር ብርቱ ፉክክር እንደሚኖርም ከወዲሁ ተጠብቋል። አንዳንድ ተንታኞች እንደሚሉት ከሆነ ምርጫው የፖለቲካ እቃ ውስጥ ሊቀሰቀስ ይችላል እያሉ ነው። ፕሬዚዳንት ሊንጉን የሚነቅፏቸው ወገኖች አንዳንድ የመገናኛ ብዙኃን አውታሮችን በመዝጋት ተቃዋሚዎችን በማሰርና የሚተቿቸውን ሰዎች በማሳደድ ዲሞክራሲያዊ መብቶችን እያፈኑ ናቸው ይሏቸዋል። ሂዩማን ራይትስ ባለፈው ሰኔ ባወጣው ሪፖርቱ ደግሞ ዛምቢያን ወደ ሰብአዊ ቀውስ አፋፍ እየወሰዷት ነው ብሎ መንቀፉም ይታወሳል። በሌላ አፍሪካ ነክ ዜና ጊኒ ማርበርግ ቫይረስ የተባለ ተዋሲ መጠቃቱ የተረጋገጠ የመጀመሪያ ሰው ማግኘቷን አስታወቀች። ሀገሪቱ በዚህ ትኩሳትና የደም መፍሰስ የሚያስከትል ቫይረስ የተጠቃ አንድ ሰው መሞቱን ማረጋገጧን አስታውቃለች። የዓለም የጤና ድርጅት በቫይረሱ ከተያዘ ሰው ጋር የተነካኩ ሌሎች ሰዎች ይኖሩ እንደሆነ እየተከታተለ መሆኑንም አስታውቋል። ይሄኛው ቫይረስ የተገኘው የኢቦላ ወረርሽኝ እንድነ አውሮፓውያን አቆጣጠር ከ2014 እስከ 2016 ዓ ም በተቀሰቀሰበትና ቢያንስ 11325 ሰዎች በሞቱበት የሀገሪቱ አካባቢ መሆኑም ተዘግቧል። የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ና መከላከያ ማዕከል ሲዲሲ ከአለም አቀፍ ኮቪድ-19 ተያያዥ ጉዞ ማሳሰቢያ መዝገብ ላይ ሰባት ሀገሮችን ትላንትና ጨመረ። እነሱም አሩባ፣ ኢስዋቲኒ፣ ፈረንሳይ፣ የፈረንሳይ ፖሊኔዥያ፣ አይስላንድ፣ እስራኤል ና ታይላንድ ናቸው። የተጨመሩት ሀገራቶች ደረጃ አራት ተብ ተብለው የተፈረጁ ሲሆን ይህም በኮቪድ-19 የመያዝ ከፍተኛ ተጋላጭነትን የሚደቅኑ ተብለው የተለዩ ሀገራቶች ዝርዝር ነው። የዩናይትድ ስቴትሱ መንግስት የጤና ተቋም ወደ እነዚህ ሀገራቶች መጓዝ ያለበት ሰው አስቀድሞ ሙሉ ለሙሉ ክትባቱን እንዲያጠናቅቅም ያሳስባል። አድማጮች፣ ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። አሁን ከቀሪ የጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ እየጋበዝኩ ወደ ስመኞች የቆየ እመልሳችኋለሁ። ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሪክ ወይም የስት ቁጥራችንን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። አርት ፍለጋ የኢትዮጵያ ሰልአሊያንን ሁለንተናዊ ብቃትና እይታ ከፍ ለማድረግ የተመሰረተ መርሃ ግብር ነው። የመርሃ ግብሩ መስራች ደግሞ የስነ ጥበብ ባለሙያ የእናት ፋንታ አባተ ናት። መኖሪያዋን ጀርመን ያደረገችው የእናት ፋንታ በአንድ ወቅት በዓለፈለገ ሰላም የስነ ጥበብ ትምህርት ቤት ብቸኛ ሴት የስነ ጥበብ ተማሪ ነበረች። ከዓመታት በኋላ ግን ለሁሉም ኢትዮጵያዊ የስነ ጥበብ ባለሙያዎች እርባና ያለው መርሃ ግብር ይዛ ብቅ ብላለች። በዚህ ድምጽ በርካታ አንጋፋና ወጣት ሰአሊያንን እያገዘች ትገኛለች። ከሰሞኑ በበይነ መረብ ላይ አምስተኛ ዙር ክንውኑን ያካሄደውን የዚህን መርሃ ግብር ይዘት ለማወቅ ሀብታሙ ስዩም አመሻሹ ላይ በስልክ አግኝቷታል። ስሜ የእናትፈንታ አባት ይባላል። የምኖረው ጀርመን ሀገር ነው፣ በርሊን እና ሃምቡርግ። ትምህርቴን የተማርኩት በሃምቡርግ በሆክሹለፌ ቢልደንደኩን ውስጥ ሃምቡርግ ይባላል ዩኒቨርሲቲው። እዚያን የጨረስኩት ፍሪ አርት እና ኮንሰፕዋል አርት የሚል ርዕስ ያለውን ይዤ ነው የተመረቅኩት። ኢትዮጵያ እያለሁኝ አርት ስኩል ተምሬያለሁ። ከዚያ በቀጥታ ነው ወደ ዩኒቨርሲቲ የመጣሁት በስኮላርሽፕ። በትምህርቱ ላይ እያለሁኝ እዚህ አንዳንድ ነገር የማያቸው እኔም ደግሞ የተለያየ ጊዜ የማያቸው ችግሮች አርቱን በሚመለከት በተለይ የሀገሬን አርት እና እዚህ ያለውን አርት ሳመሳስል ብዙ ነገር ብዙ እውቀቶችን ማስተላለፍ እንዳለብኝ ግዴታ መስሎ ስለታየኝ ወደ ሀገር እየሄድኩኝ ያው ፕሮጀክት አደርጋለሁ። አስቀድመን ለአድማጮች የመርሃ ግብሩን ይዘት እስቲ እናስተዋውቃቸው። ፍሪ አርት ፍለጋ መርሃ ግብር እንዴት ተመሰረተ? ሊያሳካው የሚፈልገው ግብስ ምንድን ነው? ፍሪ አርት ፍለጋ በተለያየ መልኩ ያው በተከታታይ አሁን የአምስተኛው ፕሮግራም ነው። የተጀመረው በአውሮፓው አቆጣጠር በአስራ ዘጠኝ ዘጠና ስድስት በግምት እኔ ትምህርት ቤት ውስጥ እያለሁኝ፣ ለሀገሬ ልጆች፣ በተለይ በአርት ውስጥ ላሉት በምን መልክ ነው ይህንን እኔ ተማርኩትን ያለኝ ንውሃው ማስተላለፍ የምችለው ኤክስቸንጅ ፕሮግራም ማድረግ የምችለው ይህንን ነገር በማሰብ ነው ወደዚህ ሀሳብ የመጣሁት እና ከዚያም በኋላ በቃ ው በተለያየ ጊዜ በጎቴ ኢንስቲትዩት እና በአርት ስኩል አዲስ አበባ ከእነሱ ጋርም በመተባበር እና ከዚህ ካለው ከምማርበት ትምህርት ቤት ዩኒቨርሲቲው ጋር በማግያያዝ እንደ ኤክስቼንጅ ፕሮግራም ነው የጀመርኩት እና ብዙ ነገሮችን እውቀቶችን መለዋወጥ ጀመርን ከአርቲስቶች ጋር በዚህ በፍሪ አርት ፍለጋ ውስጥ ብዙ ነገሮችን ቀስመዋል ልጆችም። ተለይ ዋናው ዓላማው ደግሞ ሀሳብ ለሀሳብ መቀያየር የሚል ነው እና አርቱን ለማሳደግ በተለይ እሱ ላይ ነው ትኩረታችን እና የራሳችን አይደንቲቲ ይዘን እንድንወጣ ተመሳሳይ ነገሮችን ሳንሰራ አዲስን ነገር በመፍጠር ወደፊት የሀገራችንን አርት ማሳደግ እንዳለብን በተለይ ደግሞ አይደንቲቲያችን ላይ ማተኮር እንዳለብን መወያየት፣ በፍርሃት ሁልጊዜ እኛ አንድ ስራችን ይዘን ለሌላው ለማሳየት እና ውይይት ማድረግ ልምዱ ስለሌለን እኔ ደግሞ እዚህ መጥቼ ያየሁትና እኔን ስራዬን ያሳደገው እሱ ስለሆነ እሱንም ልምድ ይዤ ሄጄ አብረን ስራችንን በድፍረት እያንዳንዳችን ስለ ስራችን ውይይት ማድረግ እሱም ትልቅ ዓላማ ነው። ሌላው ደግሞ እዚያው ኤግዚቢሽን በማድረግ ቱ እዚህ በተለያየ ቦታ ጀርመን ማለት ነው። ኤግዚቢሽን በማድረግ አስፈላጊም ከሆነ በመሸጥ አንዳንድ አርቲስቶችም በሽያጭም ቢሆን ጥቅምን ለማግኘት እንደገና ስራቸውን ደግሞ ውጭ በተለይ ለማስተዋወቅ። ሌላው ደግሞ በራሳቸው ጥረት ሰርተፊኬታቸውን ያገኙና በራሳቸው ጥረት ስኮላርሽፕ እንዲያገኙ ነው። አንዳንድ አርቲስቶች ከስራቸው በኋላ ወደ ተለያየ ቦታ እንዲመጡ በተለይ ደግሞ ስኮላርሽፕ እንዲያገኙ ለመርዳት ነው። አንዳንድም ልጆች ተሳክቶላቸው መጥተዋል። እንግዲህ ስነ ጥበብ በባህሪው የግል ጥሞና የሚጠይቅ ስራ ነው። አንቺ ደግሞ ኢትዮጵያን ባለሙያዎችን በጋራ የተሻለ ምህዳር የሚፈጥሩበትን አሰራር ነው እየዘረጋሽ ያለሽው ወይም የዘረጋሽው። ይህም ረሃግብር ግብር ለማስተዋወቅ ፈታኝ ያልሆነብሽም ወይ? እንዴትስ የበርካታ ሰዓሊያንን ልብ ለማሸነፍ ቻልሽ? እኛ አርቲስቶች እንደ ሰንሰለት የተያያዝንንን አይከብደንም ምክንያቱም አንዱ ከአንዱ ጥረት የሚያደርግ አርቲስት ካለ አንዱ ትልቅ ኤግዚቢሽን የሚያዘጋጅ ከሆነ ተጠራርቶ የመገናኘት ልምድ አለን እስካሁንም ድረስ በተለያየ አቅጣጫ እንዲያውም በሀገሬ ላይ ትልቅ ምሳሌዎች እንሆናለን የምለው እኛ አርቲስቶች ከተለያየ ቦታ መተን አርቱ እንዴት አድርጎ እንደሚያገናኘን አሁን በተለይ በሀገራችንም ባለው ሁኔታ ውስጥ ስመለከተው በተለይ በአርቲስቶች ላይ ሁላችንም አንድ ነን ሁላችንም የሚገርም ኮንታክትን ያለን። አሁን ለምሳሌ እኔ ከዚህ ይዤ የሚሄደውን ነገር አውርተንበት በጣም በሚገርም ሁኔታ ነው የምናደርገው እና ያንን ችግር አይቻል አውቅም በአርቲስቶች ላይ ምክንያቱም የምንማርበት አንድ ላይ የምንገናኝ፣ ናፍቆታችንን የምንወጣበት፣ ስለ አርቱ የምንወያይበት፣ እድገታችንን የምንወያይበት ስለሆነ እንደውም እድሉ በጣም አንሷል ነው የምለው እና እንዲህ አይነት ነገር ቢፈጠር በተለይ ተምሮ ወደ ሌላ ሀገር ከመቅረት ይልቅ ከሀገራችን አርቲስቶች ጋር ተመልሶ ሄዶ እንዲህ አይነቱን ነገር መፍጠሩ ለእነሱም ትልቅ ደስታ እንደሆነ አይቻልሁኝ እና ከባድ ሆኖብኝ ያለፍኩት ነገር የለም። እስካሁን ምን ያክል ሰዓሊያን ከዚህ መርሃ ግብር ተጠቃሚ ሆኑ? የእስካሁኑ ምላሻቸውስ ምን ይመስላል? አሁን አምስተኛው ፕሮግራም ነው በኦንላይን የተዘጋጀው። በአሁነኛው ያው በኮቪድ ምክንያት ነው በኦንላይን የተዘጋጀ። በየሄድኩበት ጊዜ ብዙ ተሳታፊዎች ነው ያሉ። በተለይ የጎተ ኢንስቲትዩት ቦታ አልበቃ ብሎት ዝለኛ በየጊዜው ድንኳን ሁሉ ከጀርባ በድንኳን እያደረግን ውጭ ነበር የምንሰራው እና በየጊዜው እንግዲህ ሰላሳ አርቲስቶች አርባ አርቲስቶች፣ በአሁኑ ሰዓትም ሰላሳ ሁለት አርቲስቶች ነን። ከዚያ የበለጠ ተመዝጋቢዎች አሉ፣ ግን እንደየባጀታችን መጠን ይወሰናል። ያው ማቴሪያልም ከዚህ ይዤ እሄዳለሁ፣ ሄድ ነበር ከዚህ በፊት ከጀርመን ቡሩሾችን፣ ቀለሞችን ሁሉ ይዤ እሄድ ነበረ። በዚያ ምክንያት እንግዲህ ተሳታፊዎችም ትንሽ እንቀንሳቸዋለን። እና አሁን ግን ያው በዚህ በኦንላይን ስለሆነ ብዙ ተሳታፊዎች ናቸው ማለት ነው። እንግዲህ እናት ፓንታ በአስራ ዘጠኝ ሰማንያ ሁለት ዓመተ ምህረት አካባቢ ብቸኛዋ ሴት የአለ ፈለገ ሰላም የስነ ጥበብ ትምህርት ቤት ተማሪ ነበርሽ። ከአመታት በኋላ በጀመርሽው እንደዚህ ያለ እንቅስቃሴ ውስጥ ከአንቺ ዘመን በተቃራኒ በርከት ያሉ ሴቶች እንዲሳተፉ ምን የተለየ ጥረት እያደረግሽ ነው? አዎ። በተለይ ደግሞ ለሴቶች ትልቁ ትኩረት በተቻለ መጠን አደርጋለሁ። ለምን ከሀገሬም ስመጣ የመጣሁትም ከክፍለ ሀገር ነው እና ከዚያ ስመጣ እንግዲህ በጣም ከባድ ነበረ ለሴት እዚያ ቴጃለሽ። በተለይ ደግሞ ይህንን አርት ከባድ ነው። እዚያ እዚያ ሄደሽ አርት ስኩል ለመግባት አትቼም። በጣም ብዙ ነገሮች ውጣ ውረዶችን አይቸ ነው እዚህ ደረጃ የደረስኩትና የራሴን ሕይወት ሳየው ለሴቶች ምን ያህል ከባድ እንደሆነ ስለማወቅ ስለምገምት በተቻለ መጠን አርቲስቶች እንዲሳተፉ አድርጌያለሁ ከዚህ በፊትም በአርት ስኩል ያው በጣም ትንሽ ነን፣ ግን ያሉትን አርቲስቶች እንዲሳተፉ አድርጌያለሁ አሉ። በዚሁም ላይ አሁን በምናደርገውም ፕሮጀክት ላይ አሉ፣ በየጊዜው ይሳተፋሉ። እንግዲህ በተለያዩ ሀገራት ተዘዋዙረሽ በተለይ የስዕል ስራዎችና ሰአሊያን ያላቸውን ክብር የተመለከትሽ ይመስለኛል። የየሀገሩን አሰራር የሚያየሽ ይመስለኛል። መሰሉ መርሃ ግብር የኢትዮጵያን የስነ ጥበብ መልክ በመለወጥ ረገድ ምን ያህል አስተዋጽኦ ያደርጋል ብለሽ ታስቢያለሽ? እንግዲህ እስካሁን ድረስ ያየ ነው። እኔ ብቻ ሳልሆን ያው ሁሉም አርቲስቶች መናገር ይችላሉ ስለ ፍሪ አርት ፍለጋ ጻ ሆነን የተለያየ ነገር ሳንገደብ ሌላውንም እውቀት አይተን የራሳችንን ፈጠራ አዳዲስ ነገሮችን የምንፈጥርበት የተደገመ ያለውን ነገር ወይም ከዚህ በፊት የተሰራውን የሌሎችን ስራ ሳንደግም የራሳችንን ማንነት እንድናውቅ የራሳችንን አይደንቲቲ በዚያ መልክ ስለሆነ በጣም ትልቅ ውጤት ነው። እኔ በራሴ አንዳንድ ልጆችን ሳይ ከድሮ ጀምሮ የተከታተሉ አሁን የሚከታተሉም አሉ፣ ከበፊት ጀምሮ ማለት ነው። እነሱን ስራ ሳይ በጣም በሚገርም ሁኔታ ተለውጠዋል። በጣም አድገዋል። በተለያየ ሀገርም ሄደዋል እና የሄዱትንም ስመለከት በጣም እድገታቸው ሄዷል። ምንም እንኳ ብቻዬን ሆኜ እንዲህ አይነቱን ነገር ባደርግ እነሱም ደግሞ ተጠቅመዋል ብዬ ማሰብ የጀመርኩበት ሰዓት ነው። አሁን የእነሱን ስራ ሳይ ወደፊት የሀገራችን ስራ ለማሳደግ ባለበት እንዳይቆም ለማድረግ ትልቅ ጥረት ማድረግ እንዳለብን ይታወቀኛል። እጅግ በጣም አመሰግናለሁ። የእናት ፋንታ ባተ ፍሬ አርት ፍለጋ ስለተሰኘው የኢትዮጵያን ሰአሊያንን ሁለንተናዊ ብቃትና እይታ ከፍ ለማድረግ ለአመታት ስለተንቀሳቀሰው መርሃ ግብር ለአድማጮቻችን ስላጋራሽን በእጅጉ አመሰግናለሁ። እኔም በጣም አመሰግናለሁ ና የእናት ፋንታ አባተ ለነበራቸው ቆይታ እናመሰግናለን። ቀጣዩ እንግዳችን ደግሞ ዶክተር የኔ አሰግድ ይባላሉ። ገና በልጅነት እድሜያቸው ወደ ቤልጅየም በመጓዝ በውጭ ሀገር ያደጉ ኢትዮጵያዊት ምሁር ናቸው። ከ28 ዓመታት በላይ በተባበሩት መንግሥታት ድርጅት ተቋማትና የአውሮፓ ሕብረትን ጨምሮ ለተለያዩ ዓለም አቀፍ ድርጅቶች የአመራር ክህሎት ስልጠና ሲሰጡ ቆይተዋል። ከዚህ ቀደም በጋቢና ቪኦኤ ላይ እንግዳ የነበሩ ሲሆን ሶስት መጽሐፍትን ጨምሮ የተለያዩ ዩ የጥናት ጽሑፎችን አሳትመዋል። በቅርቡም አራተኛ መጽሐፋቸውን ሊዲንግ ዊዝ ሀርት ወይም በግርዱፍ ትርጉሙ በልብ መምራት የተሰኘ መጽሐፍ አሳትመዋል መጽሐፉ ዶክተር የኒያስ ሰግድ ከአመታት በፊት ጥናታቸውን ሲሰሩ የቀድሞ የደቡብ አፍሪካ መሪ ሲሪል ራማፎሳ የቀድሞው የተባበሩት መንግስታት ዋና ጸሐፊ ኮፊ አናንን እና የሌሎች ሀገራት መንግስታት መሪዎችን ባነጋገሩበት ወቅት በግላቸው ያዩትን ወይም ከጭውውቶቻቸው በመነሳት የቀሰሙትን የህይወት ክህሎትና የአመራር ብቃት የሚያስረዳ ነው ዶክተር የኒያስ ሰግድ በመጽሐፉ ዙሪያ ቆይታ ያደረጉት ከኤደን ገረመው ጋር ነው ቆይታቸው። ዶክተር የኔ መጽሐፉን ለምን መጽሐፍ እንዳነሳሳቸው ከሚያስረዱበት ይጀምራል። ይህ መጽሐፍ ከሌላው ስራዬ ጋር የተያያዘ ነው። የዶክትሬት ሪሰርች በምሰራበት ጊዜ ማወቅ የምፈልገው ምንድን ነበር? ትልቁ ጥያቄ የነበረኝ የአመራር ችሎታ አንድ ሰው ሲፈጠር አብሮት ነው የሚፈጠረው ወይስ መማር ይቻላል? ያንን የአመራር ችሎታ ደግሞ መማር ከተቻለ እንዴት ነው አንድ ሰው የአመራር ችሎታውን ማዳበር የሚችለው ብዬ እዛ ላይ ብዙ ጊዜ አሳልፊያለሁ እና ዶክትሬቴን ሰርቼ ስጨርስ ትልቁ ችግር ምንድን ነበር ማሳጠር ነበረ እና ቢያንስ ወደ ሰባት መቶ ገጽ ደረሰ እና አሁን ግን ሳስበው ኦኬ፣ ለምንድን ነው እንደዛ የረዘመው? እንደዚያ አይነት የረዘመበት ምክንያት ምንድን ነው? እኔ ያጠናኋቸው ሰዎች በዓለም ላይ መሪ የነበሩ ስማቸውን በኋላም መጥቀስ እችላለሁ። እነዚህም ሰዎች ከነሱ የተማርኩት ብዙ ነበር። ስለዚህ የትኛውን ትቼ የትኛውን አቅርቤ የሚለው ጥያቄ ስለነበረብኝ ነው። ኤኒዌይ በኋላ ተጻፈ፣ አለቀ። ካለቀ በኋላ ግን ምን አልኩኝ? ይሄ ነገር ግን ለሌላም ሰው እንዲያገለግል ከተፈለገ ባጭሩ እንደገና መቅረብ አለበት። ባጭሩ ሲባል ከመቶ ገጽ ባነሰ መጽሐፍ በቀላል ቋንቋ መቅረብ አለበት። ማንኛውም ሰው ይህን መጽሐፍ አንስቶ አንብቦ ያገኘውትን ትምህርት ማግኘት እንዲችል ወላያ ሰው አለቃ ቢሆን አለቃ ባይሆን መሪ ቢሆን ወይ የራሱን ሕይወት ብቻ የሚመራም ሰው ቢሆን ስራ የሚኖረው ስራ አይኑረው ይችን መጽሐፍ ግን አንብቦ ከነዛ መሪዎች ከነዛ በዓለም ደረጃ ያሉ መሪዎች የተማርኩትን ማስተላለፍ ስለፈለግኩ ነው። ይህ መጽሐፍ ከዛ ነው የመጣው። እሺ ዶክተር እንግዲህ በድጋሚ በጣም አመሰግናለሁ። እስቲ ጥቂት ስለ ጥናቱ ይዘት እያስረዱን። ጥናቱ ምን ላይ ነበር የተሰራው? በፈረንጅ አቆጣጠር በሁለት ሺ አስር ነበር የጥናቱ የፒኤችዲው ታይትል አፍሪካን ሊደርሽፕ ፐርስፔክቲቭስ ፍሮም ሄድስ ኦፍ ስቴት የአፍሪካ አመራር ችሎታ ከአፍሪካን መሪዎች አይን። እነዚህ መሪዎች ደግሞ እውነት እንደው ለእኔ ተስፋ የሚሰጡ መሪዎች ማን ናቸው? እነዚህ ተስፋ የሚሰጡ መሪዎች አፍሪካን መሪዎች በመንግስት ብቻ ሳይሆን፣ በተባበሩት መንግስታትም ቢሆን አርቲስቶችም ቢሆኑ ኦፒኒየን ሊደርስ መሪዎች ልዩ ልዩ መሪዎች። ስለዚህ ነገር የአመራር ችሎታ ሲባል በመንግስት ደረጃ ብቻ ያለ መሪ አይደል፣ ሁላችንም ባለንበት መሪ ነን። ስለዚህ እኔ ያናገርኳቸው መሪዎች ማናቸው? ባሉበት ስፍራ ድርጅትም ሆነ ከተማም ሆነ በአለም የታወቁ ዘፋኞች፣ በአለም የታወቁ ጸሐፊዎች፣ አክቲቪስት የሆኑ ሰዎችና ያናገርኩት ለዚህ ጥናት እና ለእነሱ የነበረኝ ትልቁ ጥያቄ ምንድን ነበር? ለወደፊት ትውልድ አንድ ስለ ሊደርሽፕ መልእክት ቢኖራችሁ ያ መልእክት ምንድን ነው? የዛሬ መቶ አመት አንድ ሰው የእናንተን መልእክት ቢሰማ ስለ አፍሪካ አመራር ችሎታ፣ እኛን አፍሪካውያኖች ምንድን ነው የሚለየን ስለ አመራር ችሎታችን፣ ወይም ደግሞ ምንድን ነው አመራር ችሎታችን ላይ ማድረግና መጨመር ያለብን አገሮቻችንን ለማበልጸግ እንድንችል የሚለው ጥያቄ ነው። እራሳችንን ማሻሻል እንድንችል በአለም ደረጃ መወዳደር እንድንችል አንደኛ፣ ወይስ ያለን ማዳበር ያለብን ወይስ ደግሞ የሌለን መማር ያለብን ካልሆነን ደግሞ የሚጎዱን አይነት ባህሪዎች መተው ያለብን ምንድን ነው የሚለውን ጥያቄ ላይ ነው። በዛ ዙሪያ ነው የተነጋገርነው። የጥናቱ ውጤትና ግኝትስ ምን ይመስላል? ከዚህ ጥናት ያገኘሁት ምንድን ነው? አንደኛ እርግጥ፣ አንድ ሰው ሲወለድ፣ እንዲሁም አንዳንዱ ዝም ብሎ የሙዚቃ ስጦታ ሊኖረው ይችላል፣ ወይ የጨዋታ ስጦታ ሊኖረው ይችላል። እርግጥ፣ የአመራር ችሎታ ስጦታ ሊኖረን ይችላል። ሆኖም ግን አመራር ችሎታ ማንም ሰው ሊማር ይችላል። ማንም ሰው ያለውን ደግሞ ማዳበር ይችላል። ስለዚህ ከዚህ ጥናት የወጣው ምንድን ነው? አንደኛ ሁሉም ሰው መሪ መሆን ይችላል። ማንኛውም ሰው መሪነት ደግሞ የሚጀምረው መቼ ነው? የራሳችንን ሕይወት መምራት ስንጀምር ነው። መሪነት ማለት አለቃ መሆን ብቻ አይደለም። የመንግስት ሹም መሆን ብቻ አይደለም። መሪነት የሚጀመረው የራሳችንን ሕይወት አስተውለን እኔ ዛሬ ወዴት ነው የሚሄደው፣ በዛሬ ቀን ምን ምንድን ነው ማድረግ የምፈልገው የአሁኑ አመት ምንድን ነው በፈጸም የምፈልገው በህይወቴ ምንድን ነው ማድረግ የምፈልገው የሚለውትን ጥያቄዎች ስናዳብር የራሳችንን ህይወት እየመራን እንሄዳለን። የምናደርጋቸውን ምርጫዎች ደግሞ በኃላፊነት ውጤቱን መቀበል መቻል አለብን። እያንዳንዱ ነገር በህይወታችን የምናረገው የምንበላው፣ የምንጠጣው፣ የምንናገረው፣ የማንናገረው ሁሉ መጨረሻ ላይ ይደመራል። ሁሉም ህይወታችን ላይ ዳና ትቶ ያልፋል። እንግዲህ እርስዎ የአሁኑን የደቡብ አፍሪካውን ፕሬዚዳንት ሲሪል ራማፎሳን ጨምሮ የቀድሞውን የተባበሩት መንግስታት ዋና ጸሐፊ ኮፊ አናን እና ሌሎችን በተለያዩ ሀገራት በተለያየ አይነት የአመራር ደረጃ ላይ ያሉ ሰዎችን አነጋግረው ነው የአሁኑን መጽሐፍ ይህንን ሊዲንግ ዊዝ ህርት ወይም ከልብ መምራትን የጻፉትና እነዚህን አመራሮች ባገኟቸው ወቅት የሚያመሳስላቸው ነገሮች ምን ነበረ? ምን ነበር የተገነዘቡት እርስዎ? ኦኬ፣ እነሱ ጋር ያየሁት ነገር ከሁሉም ጋር ያየሁት ነገር ምንድን ነው፣ አሁን እዚህ መጽሐፍ ውስጥ ያለው ምንድን ነው፣ ሁሉም አንድ አይነት ነገር ምንድን ነው ያላቸው ቢባል እነዚህ ነጥቦች ናቸው። አንደኛ፣ የማዳመጥ ችሎታ ከማውራታቸው በፊት የሚያዳምጡት ጊዜ ይበልጣል። ስለዚህ አንድ ሰው መሪ ሲሆን መጀመሪያ ማዳመጥ፣ በቃ ማዳመጥ። ስናዳመጥ ደግሞ ማዳመጥ ማለት ሌላው ሲያወራ እኛ መልሳችንን ማዘጋጀት አይደለም፣ የእውነት ማዳመጥ ይሄ ሰው ምን ሊለኝ ምን ልትለኝ ነው የምትሞክረው? በምን አርጌ ነው ይህ ሰው የምትለኝን የሚለኝን ልረዳው የሚችለው አይምሮዬን ክፍት አርጌ ነው ማዳመጥ መቻል ያለብኝ። እንደዛ አርጌ ሳዳመጥ፣ ያ ሰው የሚያካፍለኝን በጣም በጥልቀት ይገባኛል። ሁለተኛው ሌላ ደግሞ ምንድን ነበረ? ሁሉም በጣም ደጎች ሰዎች ናቸው። በእውነት ለሰው ያዝናሉ ለሰው ያስባሉ። ለሀገሬ ሆነ ለዓለም ሆነ ማቅረብ እችላለሁ፣ በምን አይነት መንገድ ማገልገል እችላለሁ ብለን የምንጠይቀው ጥያቄ ሲመጣ ነው። ሌላ ነገር ደግሞ የተማርኩት ምንድን ነው? እነዚህ ሰዎች ሰውን አያንቋሽሹም። አንድን ሰው ለመቆጣት ወይ ለማንቋሸሽ ወይ ለማሳፈር በተአምር እንደዚያ አይነት ነገር አያደርጉም። አንድ ሰው ጥፋት አጥፍቶም ከሆነ ቁጣም የሚያስፈልግ ከሆነ እንደው በምንም ምክንያት ሰው ፊት አይናገሩም ማንንም። በር ዘግተው ነው የሚናገሩት። ሲናገሩም ደግሞ እንዴት ነው ያ ሰው ያንን እርማት እንዲቀበለው ነው እንጂ የሆነ በቃ ሞራል ሰባሪ አይነት ንግግር ተናግሮ ሰውየውን እንክትክት ለማድረግ አይደለም። ስብስብ ያሉ ናቸው። ስለዚህ እርማትንም ራሱ ሰውን ለማስተካከል ነው እንጂ ሰውን ለማፍረስ አይጠቀሙበትም። ሌላ ደግሞ ከዚህ በላይ ያላቸው ነገር ምንድን ነው? እነዚህ መሪዎች በራሳቸው ጊዜ ይሰጣሉ ስለዚህ ሙሉ ቀን ተይዘው ቢሆንም እንደምንም ወይ ጠዋት ቀደም ብለው ተነስተው አንድ ሰዓት አንድ ሰዓት ተኩል እንዲሁ በጸጥታ ያሳልፋሉ ግማሹ በስፖርት ሊሆን ይችላል ግማሹ በጸሎት ላይ ሊሆን ይችላል አንዳንዱም በ እንዲሁ በመጽሐፍ ወይም ደግሞ በእግራቸው እንዲ አጠገባቸው ጫካም ካለ ወይ ባህር ዳር ነገር ካለ እንደዛ ላይ ብቻቸውን ሀሳቦቻቸውን ለማፍታታት ጊዜ ያሳልፋሉ። በሞደርን መንገድ አሁን ብዙ ስናየው ዓለም ላይ ሜዲቴሽን ይኖ ሞና ጊዜ አላቸው። ዶክተር የሚያሰግድ ያደረጉት ቆይታ ላበቃም ቀንድ ቀሪውን በነገ እለት ዝግጅታችን ይዘን እንመለሳለን። አዲሱና ኃይለኛው የኮሮና ቫይረስ ዝርያ እየተሰራጨ ባለበት ወቅትና አንዳንድ ክትባቶች የመከላከል ኃይላቸው እየቀነሰ መሆኑን የሚገልጹ ዘገባዎች እየወጡ መሆኑን ተከትሎ በተለይ አንዳንድ ያደጉ ሀገራት ቀደም ሲል የሚሰጠውን የሚያጎለብት ተጨማሪ ክትባት ለመስጠት እየተዘጋጁ ነው። ጉዳዩን የተከታተለችው ማርያም ዲያሎ ያደረሰችንን ዘገባ እንደሚከተለው አቀናብሬዋለሁ። ሰምተናል ጋር እንመለስ የኮቪድ-19 መከላከያ ክትባት ዝቅተኛና መካከለኛ ገቢ ላላቸው ሀገሮች ማዳረስ እንዲቻል ሲማጸን የቆየው የዓለም ጤና ድርጅት የበለጸጉ ሀገራት ለዜጎቻቸው ተጨማሪ የማጎልበቻ ክትባት ለመስጠት መዘጋጀታቸውን ተቃውሞ የክልከላ ጥሪ አቅርቧል። በዓለም ዙሪያ በርካታ ለጉዳት ተጋላጭ የሆኑ ሰዎች እስካሁን የቫይረሱን መከላከያ ሳያገኙ፣ ዓለም አቀፍ የክትባት አቅርቦቱን በብዛት የተጠቀሙ ሀገራት እንደገና ተጨማሪ ለመጠቀም ሲሞክሩ ልንቀበል አንችልም፣ መቀበልም የለብንም። ባለፈው ሳምንት የዋይት ሀውስ ፕሬስ ጸሐፊ የሆኑት ጄን ፓስኪ ሲናገሩ ዩናይትድ ስቴትስ በዚህ ረገድ የቻለችውን ለማድረግ እየጣረች መሆኑን ገልጸው ወደፊት ግን ተጨማሪ ማጎልበቻ ክትባቱ የሚፈለግ ከሆነ ተዘጋጅተን መጠበቅ ይኖርብናል ብለዋል። ምርጫ ማድረጉ ተገቢያ አይመስለኝም። ሁለቱንም ማድረግ እንችላለን። አንድ መቶ አስር ሚሊየን ክትባቶችን ለዓለም በነጻ በመስጠት ትልቅ እምርታ ማሳየታችንን አስታውቀናል። ይህ ቁጥር ሌሎች ሀገራት ተባብረው ከሰጡት ይበልጣል። በተጨማሪም ከፋይዘር የገዛ ነው አምስት መቶ ሚሊየን ክትባትም በእርዳታ ለመስጠት በዝግጅት ላይ እንገኛለን። ቻይናም በዚህ ሳምንት ሁለት ቢሊየን ክትባቶችን ለሌሎች ሀገራት በዚህ ዓመት ለማቅረብ ቃል የሰጠች ሲሆን ክትባቶችን በማሰባሰብ ዝቅተኛና መካከለኛ ገቢ ላላቸው ሀገራት የሚያከፋፍለው ኮቫክስም አንድ መቶ ሚሊየን ዶላር ለመስጠት ቃል ገብታለች። ተጨማሪ ክትባት የመስጠቱ ሀሳብ ግን አነጋጋሪ የሆነው እስራኤል ባለፈው ሳምንት ለአዛውንት ዜጎቿ ሶስተኛ ዙር የፋይዘር ክትባት በመስጠት የመጀመሪያዋ ሀገር ከሆነች በኋላ ነው። ጀርመንና እንግሊዝን ጨምሮ ሌሎች ሀገሮችም ተጨማሪ ሶስተኛ ዙር ክትባት በመስከረም ላይ መስጠት እንደሚጀምሩ አስታውቀዋል። እንደ ጄሲካ ሆልዘር ያሉ የጤና ባለሙያዎች ግን ከዚህ የተለየ አስተያየት አላቸው። የዓለም የጤና ድርጅት ያስተላለፈው ክልከላ በዩናይትድ ስቴትስ እና በአውሮፓ እንዲሁም በተለያዩ የዓለም ክፍሎች ተጨማሪ ማጎልበቻ ክትባት ለመስጠት የሚደረገውን ጥረት ለመቀነስ ይመስለኛል። እንደዚህ አይነት ትክክለኛ የሆነ አሰራር ለማስቀመጥ መሞከር አስፈላጊ ይመስለኛል። በዓለም ዙሪያ አንድም ክትባት ያላገኙ በርካታ ሰዎች እንዳሉ ይታወቃል። ለተከተቡ ሰዎች ተጨማሪ ክትባት ከመስጠት በፊት ትኩረታችን ወደዚህ አሁን ወዳለው ሁኔታ ላይ መሆን ያለበት ይመስለኛል። ማድረግ አለብን ብዬ የማስበው ሰዎች፣ በዩናይትድ ስቴትስ ያለው ወረርሽኝ ሌላ፣ በአፍሪካ ደግሞ ያለው ሌላ ወረርሽኝ እንዳልሆነ ማስታወስ ነው። ይሄ ዓለም አቀፍ ወረርሽኝ ነው። ተጨማሪ ክትባቱ አስፈላጊ የሆነበት ምክንያት ለመፍጠር የታሰበውን በሽታ የመከላከል አቅም በጊዜ መፍጠር ስላልተቻለ ነው። ምክንያቱም የቫይረሱን ስርጭት ለመግታት በዓለም ዙሪያ ያሉ ሰዎች በፍጥነት እንዲከተቡ አላደረግንም። በዚያ ምክንያት አዳዲስ ዝርያዎች እየመጡ ነው። ባለፈው ወር ፋይዘር የመድኃኒት አምራች ኩባንያ የዩናይትድ ስቴትስ ምግብና መድኃኒት ቁጥጥር መስሪያ ቤት ተጨማሪ ማጎልበቻ ክትባቱን በፍጥነት እንዲያጸድቅ ጥያቄ አቅርቦ ነበር። ይህም ክትባቱ የመከላከል አቅሙ ከስድስት ወር በኋላ እየቀነሰ እንደሚሄድ በመታየቱና በከፍተኛ ሁኔታ የሚሰራጨውን ዴልታ የተሰኘውን ዝርያ ለመከላከል ያለው አቅም አናሳ በመሆኑ ነው። ዘገባው የማርያማ ዲያሎ ነበረ። የምሽቱ ዝግጅታችንንም በዚሁ እናጠናቅቃለን። አበናቸው ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማርና እኔም ሳስተናግዳቸው አመሸሁት ስመኝሽ የቆየ ነበር። የነገ ሳይ በለን መልካም ምሽት።